ጤና ይስጥልን። ይችላሉ እንችላለን። የኮሮና ቫይረስ በሽታ ሊድን የሚችል በሽታ ነው። ትክክለኛ የመከላከያ መንገዶችን በመከተል ሳንዘናጋ መተግበር ይገባናል። በሽታው በዋናነት ከሰው ወደ ሰው የሚተላለፍ ስለሆነ ሰዎች የተሰበሰቡበት ቦታ አለመገኘት፣ ለሰላምታም ቢሆን ከማንም ጋር አለመጨባበጥ፣ አለመነካካት፣ አለመሳሳ፣ ቶሎ ቶሎ እጅን በውሃና በሳሙና በአግባቡ መታጠብ ወይም አልኮል ባለው የጀርም ማጽጃ ሳኒታይዘር እጅን በደንብ ማጽዳት፣ ዓይንን አፍንጫንና አፍን በእጅ አለመነካካት አይነተኛ የመከላከያ ዘዴዎች ናቸው። ራስዎና ቤተሰቦን ከዚህ በሽታ ለመከላከል የኮሮና ቫይረስ የመከላከያ ዘዴዎችን ሁል ጊዜ ተግባራዊ ያድርጉ። ለማንኛውም መረጃ በነፃ የስልክ መስመር 8335 ላይ ወይም 952 ላይ ይደውሉ። ይችላሉ፣ እንችላለን። ጤና ሚኒስቴርና የኢትዮጵያ የህብረተሰብ ጤና ኢንስቲትዩት